የዚህ ስብስብ የተዚህ ቀደም አካሄድ በጥቅሉ ሲታይ ፕሬዚዳንት ኦባማ እንዲመረጡ ቅስቀሳና ዘመቻ ማድረግ ነበር። በዚህም በትውልድ አገራቸው በኢትዮጵያ ያለው ሁኔታ እንዲስተካከል ያን ካደረጉ ባለፈው 2008 የመጀመሪያ ምርጫ እንዳደረገው በአሁኑም ድምፁን እንደሚሰጣቸው ሲቀሰቅስ፣ በየምርጫ ጣቢያውም ዘመቻ ሲያደርግ ቆይቷል። ታዲያ ይህን ጥያቄ የያዘ ደብዳቤ ለፕሬዚዳንት ኦባማ ቢሮ አስገብቶ ሲያበቃ እስከ ዛሬ ግን መልስ አላገኘም። የዛሬው ቅስቀሳ ቢያንስ የእሁዱ ስብሰባም በዚሁ ዙሪያ ነው ወይስ የተለየ? እንግዳዬ ከቮት ፎር ፍሪ ኢትዮጵያ ዩኤስ አስተባባሪዎች አንዱ የሆኑት ዶክተር ሰሎሞን ጉግሳ ከሰሜን ካሮላይና ናቸው። የዚህ ስብሰባ ዓላማ ኢትዮጵያኖች ተሰባስበን አስፈላጊውን ጥያቄ በቀጥታ ለተመራጮቹ ማድረስ እንችላለን። ለወደፊት በኢትዮጵያ ላይ ያላቸው አመለካከት ምንድን ነው፣ ምን ማድረግ አስበዋል የሚለውን ከነሱ ካዳመጥን በኋላ ለራሳችን የዜግነት መብታችንን ተጠቅመን ለምርጫው ጊዜ ማለት ነው፣ ለዛ ውሳኔ እንዲረዳን የምናደርገው ውይይት ነው እና ትልቅ ኮንቬንሽን ነው። እንደምንጠብቀው ተመራጮቹ ይመጣሉ ሲሉኝ የሪፐብሊካን፣ የዲሞክራቲክ ፓርቲው ተመራጮችም የሁሉም ናቸው ወይስ ማን ነው የሚመጣው? በዚህ ስብሰባችሁ ላይ የሁሉም ተመራጮች ናቸው። ከፕሬዚዳንት ኦባማን ካምፔን፣ ከገቨርነር ሚት ሮምኒም ካምፔን ሆነ ግሪን ፓርቲ ጂል ስቴይን ከእሱም ካምፔን ቢሆን ሶስቱም ካምፔን ጠርተናል። ባይ ዘ ወይ በየጊዜው መልስ ከምንጠባበቅና አንዳንድ ሆፕ እንዳለ ሆኖ ሰፋ አድርገን ለማየት ሞክረናል። የመጀመሪያ ስንነሳ ፕሬዚዳንት ኦባማ ያው በጊዜው ኦፊስ ላይ ስላሉ እሳቸው ኢንፍሉዌንሻል ሊሆኑ ይችላሉና ይሄን ስቴትመንት እንዲያወጡ ነበር የጠየቅናቸው ድጋፋችን ለመስጠት። በኋላ ግን ካደረግነው ካገኘነው አሰስመንት አሴስመንት በመነሳት ይሄን ነገር ሰፋ አድርገን ማየት ይኖርብናል ብለን ሁሉንም ጋብዘናል ማለት ነው። ከፕሬዚዳንት ኦባማና ከሚትራምኒ እየጠበቅን ነው ተወካይ ቢልኩ ብለን ከግሪን ፓርቲ ግን ተወካይ እንደሚልኩ መረጋገጫ አግኝተናል። ቨርጂኒያ አካባቢ ሴኔት መቀመጫ የሚወዳደሩ ከዲሞክራትም ሆነ ከሪፐብሊካን አግኝተናል። ለኮንግረስ ከሚወዳደሩትም እንደዚሁ ተጨማሪ አሌክሳንደር ቨርጂኒያ ሜየር ይገኛሉ። ኒው ቨርጂኒያ ማጆሪቲ ኤግዚኪዩቲቭ ዳይሬክተር የሆኑት መሪው እንግዲህ ይገኛሉ እና ሰፋ አድርገን ነው ይሄን ነገር ያየ ነው። ይሄ ሰፋ አድርጎ የማየት ነገር ዶክተር ሶሎሞን የአቋም ለውጥ ነው ማለት እንችል ይሆን? ምን ለማለት ነው ፕሬዚዳንት ኦባማ እንዲመረጡ ግፊት እንደምታደርጉና ነገር ግን በኢትዮጵያ ላይ የሚከተሉትን ፖሊሲ አስተዳደራል ሀገራቸው ማለት ነው፣ የሚከተለውን ፖሊሲ መለወጥ አለበት ግን ፕሬዚዳንት ኦባማ እንዲመረጡ ዘመቻ እናደርጋለን የሚል አቋም ነበራችሁ። አሁን ግን የሪፐብሊካኑንም ተወካይ ሚትራምኒን ከግሪን ፓርቲ መልስ አገኘን ያሉትን የሌሎቹንም ስትጨምሩ ሰፋ ስታደረጉ አቋማችሁን ቀይራችሁ ማለት ይቻል ይሆን? እንግዲህ ስንነሳ የደብዳቤው መንፈስ እንደዛ ነው። ፕሬዚዳንት ኦባማ ሶስት ነገሮች ጠይቀናቸው ነበር ማለት ነው። እነዛን ጉዳዮች ፐብሊክሊ መጥተው እንደዛ ካደረጉ እንደገና ከዚህ በፊት እንዳሳየነው በቱ ታውዘንድ ኤይት፣ አሁንም ያንን ለማድረግ እንሞክራለን የማነው እናደርጋለን የሚል ሆፕ ነበረ። በፊት ምርጫ እንደምታውቀው እዚህ ሀገር ያው መጀመሪያ ያለውን ነገር እንድንረዳና አወራንሱን ካገኘን በኋላ ሁሉም ዲሲሽኑ የየራሱ ነው። የምርጫ ጣቢያው ሲደርስ የሚመርጠውን ይመርጣል። ግን ለዛ ለምርጫ የሚያዘጋጀውን ነገር ማመቻቸት ነው የእኛ አፕሮች የሚሆነው እንጂ የግድ ከሌ ምረጡ ከሌ ምረጡ ለማድረግ በጣም ያስቸግራል። ግን በጉባኤው ሰዓት በሚጠየቁት ጥያቄ መልሳቸው ላይ በመነሳት እያንዳንዱ ኢትዮጵያዊ አሜሪካዊ የራሱን ዲሲሽን ላይ እንዲደርስ ማመቻቸት ነው የእኛ ስራ። መሰረታዊ ነገር አለ ኢትዮጵያ ውስጥ። እንግዲህ ሚዛን ውስጥ መክተት ነው እዚህ ባለንበት ጥቅም ልናገኝ እንችላለን። እንደገና ኢትዮጵያ ውስጥ ደግሞ የሚካሄደው ግፍና ጭቆና አለ። ስለዚህ ያንን ሁለቱም በማወዳደር ሰው የራሱን ዲሲሽን ይወስዳል። ለምሳሌ እዚህ ያለው የእኔ ጥቅም ተከብሮ እዛ ያለው ነገር ግፉ ይቀጥል ወይስ አይቀጥል? እንግዲህ የራስ ዲሲሽን ነው እንግዲህ የሚመጣው ክፍል የምርጫን ሁኔታ በጣም ተገንዝቧል ወይ፣ በምርጫ ነገሮችን መቀየር እንችላለን ወይ፣ ባለኝ መብት ተጠቅሜ የምፈልገውን ነገር ማድረግ መቻል አለብኝ ወደሚለው እንዲሄድ ነው የምንጠብቀው። አንድ ለማጠቃለያ የምጠይቀው የትግል አቅጣጫን የመቀየር ነገር የሚል አንስተዋል። ይሄ ብዙዎቹ የሚዋዩበት ጉዳይ ነው። ፕሬዚዳንት ኦባማ የዛሬ አራት ዓመት ለውድድር ሲቀርቡ በሙሉ ትውልድ ኢትዮጵያውያን ማለት ይቻላል ድጋፍ ለፕሬዝዳንት ኦባማ ነበር ምን ውጤት እንዳስገኙላችሁ ባላውቅም አሁንም በዛ የሚሉት ኢትዮጵያውያን እንደዛ አይነት ድጋፍ አላቸው። የትግል አቅጣጫን መቀየር በተመለከተ ግን ራሱ ዜጋው ታግሎ የአገሪቱን ፖሊሲ የሚያስለውጥበትን መንገድ መሻት እንጂ ፕሬዚዳንቶች በተመረጡ ቁጥር ለነሱ ካምፔን ወይም ዘመቻ በማድረግ የሀገርን ፖሊሲ ማስቀየር ከባድ ነው የሚሉ ሰዎች አሉ። የትግል አቅጣጫን የመቀየርና ሁኔታውን የማየት ነገር ለመሆኑ አስባችሁ ታውቃላችሁ? ወል እንግዲህ፣ በእኛ አመለካከት አሁን ያለው አካሄድ ትንሽ ከዚህ በፊት ከነበረው አካሄድ ትንሽ ለየት ይላል የሚል አስተሳሰብ አለኝ፣ እኔ ፐርሰናል ባየው ነገሩን። ምክንያቱም አሁን ያለው ሙቭመንት የግራስ ሩትስ ሙቭመንት ነው የሚል እምነት አለኝ በራሴ ላይ። ምክንያቱም ዘላቂ እንዲሆን ካስፈለገ ሁሉም በየቤት በየቦታው በየስቴቱ ያለው የራሱን መብትና ግዴታ እንዲረዳም የማድረግ ነው ኮሚኒቲውም የማሰባሰብ ጉዳይ ነው። ስለዚህ ያ ኮሚኒቲ ሲሰባሰብ ሌሎች ኮሚኒቲዎች ሊያደርጉት የቻሉትም በእኛ ኮሚኒቲ የማይካሄድበት ነገር የለም ከሚል አንጻር ራሱ መብቱን እያወቀ ይመጣል እና ስትራቴጂው ትንሽ ለየት ይላል። ለምሳሌ ዲሞክራቲክ ናሽናል ኮንቬንሽን ላይ ሄደን ይሄን ወረቀት ስንበትል ነበር። እና ይሄ ቀጣይነት መኖር አለበት። ምርጫ በደረሰ ቁጥር ብቻ የምናደርገው ከሆነ ልክ ነ የትም ሊደርስ አይችልም። በጣም አመሰግናለሁ ዶክተር ሶሎሞን ጉክሳ ከሰሜን ካሮላይና። እግዚአብሔር ይስጥልኝ አመሰግና። በዚህ ያን አንድ ነገር ብጠቅስ በአካባቢው የምንገኝ ስቴቶች በሙሉ እዚህ ስብሰባ ላይ ድረስ በመገኘት ያለንን ሀሳብ እና የተጋበዙትን እንግዶች እንዳናነጋግር በዚህ አጋጣሚ ለመግለጽ ወዳለሁም አመሰግናለሁ።